የዓለም ሕዝብ ትኩረት ፕሬዚዳንት ኦባማ ስልጣን ለቀው ተመራጩ ፕሬዚዳንት ስልጣን የሚረከቡበትን ጊዜ ማየት ሆኖ ሳለ አምባሳደር ቶማስ ግሪንፊልድ በጥድፊያ ምንድነው ወደ ኢትዮጵያ ያቀኑበት ምክንያት ብዬ በዩናይትድ ስቴትስ ውጭ ጉዳይ ሚኒስትር መስሪያ ቤት የአፍሪካው ቢሮ የፕሬስ ኃላፊው ኤድዋርድ ኮክስን ጠይቄ ነበረ። እሳቸውን በኢሜል በሰጡት መልስ ሚኒስትሯ ከደቡብ ሱዳን ጉብኝት በኋላ ወደ ኢትዮጵያ በማቅናት ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ፣ ከአፍሪካ ህብረት ኮሚሽን ባለስልጣናትና አዲስ አበባ ከሚገኘው የአሜሪካ ኤምባሲ ሰራተኞች ጋር ተገናኝተው ይነጋገራሉ ከማለት ያለፈ ዝርዝር መረጃ የለኝም ብለዋል። ዋሽንግተን የሚገኘው የኢትዮጵያ ኤምባሲ ሚኒስትር አማካሪ አቶ ተስፋይ ወልዴንም ስለ ጉብኝቱ ጠይቄያቸው ነበረ። አምባሳደር ሊንዳ ቶማስ ግሪንፊልድ ኢትዮጵያን ይጎበኛሉ የሚል መረጃ እንደሌላቸው እሳቸውን በኢሜል በሰጡኝ አጭር መልስ ገልጸዋል። የአካባቢው ሀገራት የጂኦ ፖለቲክስ ምሁር ዶክተር እስማኤል ጎርሴን ስለ ጉዳዩ ጠይቄያቸው የአካባቢውን ሁኔታ በቅርብ እንደሚከታተሉ ገልጸውልኝ የሚከተለውን አከሉበት። ከኢትዮጵያ ጋር የሚገናኝት የሚፈልጉት ከዚህ በፊት በዩናይትድ ኔሽንስ ኃይለ ማርያም የኢትዮጵያን ፕራይም ሚኒስትሩ ጋራ ተገናኝተው ነበረ እና አራት ነጥቦች ነው አሁን እየተነጋገሩበት እሱ ደግሞ ትልቁ በአሁኑ ጊዜ ምንድን ነው የአሜሪካን አድሚኒስትሬሽን ያስፈራው በኦሮሞና አማራ ሪጅን የተፈጠሩት ችግሮች ነው እና እዚህ ኒውዮርክ ላይ ከፕራይም ሚኒስትሩ ጋር ሲነጋገሩ በአራት ነጥቦች ላይ ነው ያስቀምጡ። አንደኛው የመነጋገር ኦፖዚሽን እና የገቨርንመንቱ ቁጭ ብሎ እንዲነጋገሩ የመንግስትና የተቃዋሚ አንድ ጠረጴዛ ላይ ተቀምጠው በእነዚህ ነጥቦች በአስቸኳይ ካልተፈቱ አገሪቷ ከዚህ ወደ ወደ ትልቅ ጦርነት ትሄዳለች ብሎ ነው የገመቱ። ይሄ አንደኛው የመነጋገር። ሁለተኛው ደግሞ ነጻ መገናኛው ህዝቡ እድል እንዲሰጠው ነው ያሏቸው። የሲቪክ የሲቪክ ህብረተሰብ ተቡ እሱ ላይ ነው። አራተኛው ደግሞ የታሰሩት ኦፖዚሽኖች እንዲፈቱ ነው። በዛ አራት ላይ ነው ኒውዮርክ ላይ ሆነው የተነጋገሩት እና አሁንም ልንዳ የምትሄደው ከኢትዮጵያ በተለይ የምትገናኘው ከኢትዮጵያ ውጭ ጉዳይ ሚኒስትር ነው። ከአቶ ወርቅነህ ገበየው ጋራ ነው የምትገናኘው። ዶክተር እስማኤል ጎርሴ በኤርትራ በበርበራ ሶማሌና በአካባቢው ሀገራት ያለመረጋጋት መኖሩን ገልጸው አዲሱ ፕሬዝዳንት ግን ጉዳያቸው እንደማይሆንም አብራርተውልኛል። አሁን በሰሞኑ አንዳንድ ስለ አፍሪካኖች በተለይ የዚህ የጂኦ ፖለቲክ አናሊሲስ አሁን እየተረባረቡ ነው ያሉት ከምንድ ነው? የሶማሊያም አካባቢ፣ በበርበራ አካባቢ፣ በኤሪትሪያ አካባቢ ብዙ ነገሮች ይታያሉ ይባላል እና የትሮምፕ ይሄ ኒው አድሚኒስትሬሽን የሚመጣው እሱ ምንድን ነው የሚለው እኛ ምንም አያገባንም አፍሪካኖች የራሳቸው ችግር በራሳቸው መፍታት አለባቸው ብሎ እንደዚህ በጣም ነው የሚያስፈራው። ኢቨን አሁን ቅርብ ጊዜ የጅቡቲ ፕሬዚዳንት ወደ ወደዚህ ወደ ዋሽንግተን ይመጣሉ ይባላል። ለዶይቼ ቬለ ራዲዮ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ።